በገዢው ኢህአዴግና በሀገር አቀፍ ፓርቲዎች መካከል ሊካሄድ የታቀደው ድርድር ከአንድ ወር ባነሰ ጊዜ ውስጥ እንደሚጀመር አጀንዳ ለማድረግ ለማደራጀት የተቋቋመው ኮሚቴ አስታወቀ። የኮሚቴው አባላት እንዳሉት በታዛቢነት የሚሳተፉ አስራ ሁለት ዓለም አቀፍና ሀገር አቀፍ ተቋማትም በፓርቲዎች ስምምነት ተመርጠዋል። ከዛሬው የፓርቲዎች ውይይት በኋላ የኮሚቴው አባላት የሰጡትን መግለጫ የተከታተለው እስክንድር ፍሬው የሚከተለውን ሪፖርት ይዟል። ዛሬ ለቀጣይ የቅድመ ድርድር ውይይት የተገናኙት ኢህአዴግና 16 ሀገር አቀፍ ተቃዋሚ ፓርቲዎች ሁለት ዋና ዋና ጉዳዮችን ነው በስምምነት ያጠናቀቁት እያንዳንዱ ፓርቲ በድርድሩ ሊነሱ ይገባቸዋል ያላቸውን አጀንዳዎች የአጀንዳ አደራጅና የሚዲያና ኮሚኒኬሽን ኮሚቴ ለሚባለውና በራሳቸው በተደራዳሪዎቹ ለተቋቋመው አካል እያቀረበው ባለፉት ሁለት ሳምንታት ነው ዛሬ ይህ ኮሚቴ እነዚህኑ አጀንዳዎች መልሶ ለተደራዳሪዎቹ ፓርቲዎች አቅርቧል። ፓርቲዎቹ በበኩላቸው አጀንዳዎቹ ተጨምቀው እንዲቀርቡላቸው መወሰናቸውን ኮሚቴው አስታውቋል። የኮሚቴው አባል የሆኑት የኢትዮጵያ ራእይ ፓርቲ የህዝብ ግንኙነት ኃላፊ አቶ መላኩ መሰለ እንዳስረዱት ከአብዛኛዎቹ ፓርቲዎች የቀረቡት አጀንዳዎች ተመሳሳይ የሚባሉ ናቸው። አስራ ሰባት ፓርቲዎች ናቸው አጀንዳውን ያስገቡት ከነዚህ መሀል። አንድ ፓርቲ አንድ አጀንዳ ብቻ ያስገባም አለ። ከፍተኛ ቁጥር ደረጃ ስንሄድ ደግሞ ሰላሳ አራት አጀንዳዎች የሚያስገቡ ድርጅቶች አሉ። በአጠቃላይ ሰብሰብ አድርገን ስናያቸው ተመሳሳይ ሀሳብን ወይም አጀንዳን ያቀረቡን ብናይ ወደ አስራ ሁለት አጀንዳዎች ከአስራ አምስት ፓርቲ ማክሲማም እና በዝቅተኛ አራት ፓርቲዎች በጋራ ያነሷቸው ነጥቦች ናቸው። እሱን ተቡላር አድርገነዋል፣ ለይተነዋል። ስለዚህ ወደ አስራ ሁለት የሚደርሱ አጀንዳዎች በትልቁ አስራ አምስት ፓርቲዎች በጋራ ያነሷቸው በጥቂቱ አራት ፓርቲዎች ብቻ ያነሷቸው። ከዚያ በተረፈ ያሉት ግን በፓርቲዎች በግል ደረጃ የተነሱ ናቸው። ዛሬ በስምምነት የተጠናቀቀው ሌላው ነጥብ የታዛቢዎች ጉዳይ መሆኑን የኮሚቴው ሰብሳቢ የሆኑት የኢትዮጵያ ዲሞክራቲክ ሕብረት ምክትል ሊቀመንበር አቶ ገብሩ በርሄ አብራርተዋል። በዚህም መሰረት አስራ ሰባቱ ተደራዳሪ ፓርቲዎች እያንዳንዳቸው ሁለት ሁለት ታዛቢዎችን በግላቸው እንደሚጋብዙ፣ አስራ ሁለት ሀገር አቀፍና ዓለም አቀፍ ተቋማት ደግሞ በጋራ እንዲጋበዙ በስምምነት መመረጣቸውን አስረድተዋል። የተቋማቱ ማንነት ይፋ የሚደረገውም ለተመረጡበት ዓላማ ፈቃደኛ መሆናቸው ከተረጋገጠ በኋላ መሆኑን ገልጸዋል። ለታዛቢነት ከተመረጡት አገር አቀፍና ዓለም አቀፍ ተቋማት አምስቱ ወይም ስድስቱ ኤምባሲዎችና መንግስታዊ ያልሆኑ ድርጅቶች መሆናቸውን ግን ጠቁመዋል። ኦልሞስት አንድ አምስት የሚሆኑ የውጭ ሀገር ዲፕሎማቶችና ሜያዶች ናቸው። እንደ አምስት ስድስት የሚሆኑ የተቀሩ የሀገር ውስጦች ናቸው። የሀገር ውስጥ ሲባል የሀገር ውስጥ የሰብዓዊ መብት ድርጅቶች ናቸው። ሲቪክ ማህበራት ናቸው። ምንድን ናቸው? ሲቪክ ማህበራት፣ የሃይማኖት ተቋማት እዚህ ያካተተ ነው። ከሁሉም ሁሉም ነው። እናም ከእያንዳንዱ ፓርቲ የቀረቡትን አጀንዳዎች የመጭመቁና ታዛቢዎችን የማሳወቁ ጉዳይ በፍጥነት እንደሚጠናቀቅና ድርድሩም በጥቂት ሳምንታት ውስጥ እንደሚጀመር አቶ ገብሩ አብራርተዋል። አሁን እኛ ጨምቀን አጀንዳዎች ጨምቀን እናቀርባለን። በዚሁ ቤቱ ያጸድቀዋል አጀንዳው አጀንዳው ሲያጸድቀው ታዛቢዎች የግድ መኖር አለባቸው። እነዚህ ታዛቢዎች በዛን ጊዜ ናቸው የግድ ስራቸው መጀመሪያ ያለባቸው። አጀንዳው ከጸደቀ በኋላ እንግዲህ ቅደም ተከተሎችም አሉ። የትኛው አጀንዳ መቅደም አለበት፣ የትኛው አጀንዳስ ወደኋላ መሄድ አለበት የሚለው ይሄ ሁሉ በአንድ ላይ ነው የሚታየው። ይሄ ከታየ በኋላ ቤቱ ይወስነዋል። በየሳምንት ነው የሚሆነው፣ በየሁለት ቀን ነው የሚሆነው፣ በየአስራ አምስት ቀን ነው የሚሆነው። እንግዲህ ውሳኔ የሚፈልግ ነው ይሄ። ዞሮ ዞሮ ግን ይሄ ከአስርና አስራ አምስት ቀን በላይ የማይፈጅ ጊዜ ነው ያለን፣ አሁን እኛ ማለት ነው። ስለዚህ በቅርብ ነው የሚጀምረው ድርድሩ። ስለዚህ ከአንድ ወር ባነሰ ጊዜ ውስጥ ወደ ዋናው ድርድር ይገባል የሚል እምነት ነው ያላቸው። እንግዲህ ከአስራ አምስት ቀን ነው የምንለው። እንዲያውም ግን አቶ እስክንድር እንዳልከው ከአንድ ወር ባነሰ ስንለው ሁሉም ክልል ስለሚያደርገው በዛ መሄድ እንችላለን። ፓርቲዎቹ ካቀረቧቸው አጀንዳዎች ውስጥ ውድቅ ሊደረጉ የሚችሉ ስለመኖራቸው ተጠይቀውም እስካሁን እንደዚህ አይነት መንፈስ አለመንጸባረቁን ጠቁመዋል። ለድርድር የማይበቁ የሚባል አጀንዳ የለም። እስካሁን ድረስ በዚህ በኩል እንደራደራለን። በዚህ በኩል አንደራደርም ብሎ እንግዲህ ገዢ መንግስት ያቀረብልን መስፈርት የለም። እኛ እስከ ህገ መንግስቱ ማሻሻያ ድረስ የቀረቡ አጀንዳዎች አሉ ህገ መንግስት እንዳትነኩ አላለም። ስለዚህ እስካሁን ድረስ የማይነካ ወይም ደግሞ በድርድር የማንነካው ነገር አለ ብለን አንገምትም። ሰብሳቢው እንዳሉት ኮሚቴው የተጨመቁትን አጀንዳዎች ለፓርቲዎቹ የሚያቀርብበትን ቀን ከወዲሁ መናገር አይቻልም። በአጭር ጊዜ ውስጥ ለማጠቃለል እንደሚሰራ ግን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ